ተቃዋሚው መድረክ የገዢው ፓርቲ ኢህአዴግ የድጋፍ ማዕከል በሆነው የመቀሌ ከተማ ያካሄደው ህዝባዊ ስብሰባ በወጣቶች የተሞላ እንደነበር ባልደረባችን ግርማይ ገብሩ ዘግቧል። መድረክ ለታዳሚዎች የፖለቲካ መርሆዎችንና የለውጥ ሀሳቦችንም አስረድቷል። ከህዝብ የተነሱ ጥያቄዎችንም አስተናግደዋል። ዝርዝሩን ቀጥሎ እናቀርባለን። ትላንት በመቀለ ማዘጋጃ ቤት አዳራሽ የተካሄደው ስብሰባ ሰማዕታትን በሚዘክረው የህሊና ጸሎት ነበር የተከፈተው። ቀጥሎም መድረክ በኢትዮጵያ ውስጥ እየታዩ ያሉትን ችግሮች ገምግመን መፍትሄ ይሆናል ብለን ያዘጋጀ ነው የድርጅታችን ማኒፌስቶ እንገልጽላችኋለን በማለት የአመራር አባላቱ በዝርዝር ለተሰብሳቢው አቀረበው። የድርጅቱ ፖለቲካዊ ዓላማዎች በመድረክ የወቅቱ ሊቀመንበር አቶ ጥላሁን ዳሻው፣ ቁጠባዊና ማህበራዊ ጉዳዮች በድርጅቱ ምክትል ሊቀመንበር አቶ ገብሩ አስራት፣ እንዲሁም ህጋዊ ጉዳዮች የአረና ትግራይ ምክትል ሊቀመንበር በሆኑት አቶ ብርሃኑ በረህ ነበር የቀረበው። አቶ ጥላሁን ዳሻው ባቀረቡት ሐሳብ በኢትዮጵያ አምባገነናዊ ስርዓት ተገርስሶ ህዝባዊ መንግስት ተመስርቷል ብለን አናምንም ምክንያቱም የመድብለ ፓርቲ ስርዓቱ ተደነቃቅፏል ብሏል። የፖለቲካ ድርጅቶች ቁጥር ሳይሆን የድርጅቶቹ በነጻነት የመንቀሳቀስ ሁኔታ የመድብለ ፓርቲ ህልውናን ያረጋግጣል ይላሉ አቶ ጥላሁን። ይህ መብት ደግሞ ኢትዮጵያ ውስጥ አለመከሰቱን ህዝቡ በተጨባጭ የሚያውቀው ስለሆነ መስተካከል አለበት ሲሉ ያሳስባሉ። ከዚህ ጋር በተያያዘ ህዝቡ በነጻነት ከተደራጀ በኋላ ነጻ ሆኖ መምረጥ አለበት። እሳቸው ማስረጃ አለን ብለው ባቀረቡት መሰረት በ2002 ዓ ም ምርጫ የሚበዙት የምርጫ አስፈጻሚዎችና ታዛቢዎች የኢህአዴግ አባላትና ደጋፊዎች ነበሩ ብለዋል አቶ ጥላሁን። በሌላ በኩል ሀሳብን በነፃ የመግለጽና መረጃ የማግኘት መብት ስራ ላይ እንዲውል መድረክ ይተጋል ሲሉ ገልጸው፣ የመንግስት የመገናኛ ብዙሀን ስብሰባዎቻችንን ሲቀርጹ ውለው መረጃውን ለመንግስት ያስረክባሉ ሲሉ ይከሳሉ። ሌላው መድረክ እያሳሰበን ነው ያሉት የዴሞክራሲ ተቋማት ጉዳይ ነው። ከፖለቲካ ድርጅቶቹ ውጭ የሆኑት ሲቪል ማኅበራት የአባሎቻቸውና የህዝቡን ጥቅምና መብት ማስጠበቅ በሚችሉበት ሁኔታ በነፃነት መቋቋም አለባቸው ይላል አቶ ጥላሁን ዳሻው። በመልካም አስተዳደር ዙሪያም ሲናገሩ መልካም አስተዳደር እንዲኖር መመዘኛው ዜግነት፣ ችሎታና ብቃት መሆን አለበት፣ የፖለቲካ ወገንተኝነት መመዘኛ መሆን የለበትም ሲሉ ይገልጻሉ። የአንድ ወረዳ ገዢ ሲሆን ወይም የአንድ ብሔረሰብ አስተዳዳሪ ሲሆን የሱን ግዛት ክልል ማስፋፋት ለሱ የሆነ ትልቅ ክብር የሚመስለው ገዥዎች አሉ፣ በየወረዳ በየዞኑ አሉ። ይሄኛው ብሔረሰብ ከዛኛው ብሔረሰብ፣ ይሄኛው ክልል ከዛኛው ክልል ጋር ሲያጋጩ፣ ሲያባሉ የሚታዩ ይመስላል። ብዙ ጊዜ ገዥ ፓርቲም ራሱ ይደርስባቸዋል። አንድ ጊዜ ያስራቸዋል፣ ነገ ይፈታቸዋል። ይሄ አያያዝ የመልካም አስተዳደር ችግር፣ ዜግነትን በእኩልነት ያለማየት ችግር ኢትዮጵያዊ እስከሆነ ድረስ የዛ ብሔረሰብ ሆነ የዚህ ብሔረሰብ እዚህ መጥቶ ኖረ እዚህ ኖሬ በህግ መሰረት እስከ ኖረ ድረስ ለምን ጫና ይደረግበታል? ለግጭት መንስኤው ይሄ አይደለም። እነዚህ ነገሮች ሁሉ መወገድ አለበት። የኢትዮጵያ ህገ መንግስት በሃይማኖት ነጻነትና እኩልነት ላይ ተገቢውን ምላሽ ሰጥቷል። ነገር ግን መንግስት መንግስታዊና ሃይማኖታዊ መዋቅሮችን እየቀላቀለ ችግር ፈጥሯል ሲሉ ተናግሯል። ህገ መንግስቱ ለሃይማኖት ተገቢውን ምላሽ ሰጥቷል። ምን በማለት መንግስትና ሃይማኖት እንዳይቀላቀሉ የየራሳቸውን ስራ እንዲሰሩ፣ መንግስት በሃይማኖት ጉዳይ፣ በአስተዳደር ጉዳይ፣ በምርጫ ጉዳይ ጣልቃ ሳይገባ ዜጎች በነጻነት እምነታቸውን እንዲያራምዱ የመጠበቅ ኃላፊነት ብቻ። ያ የአንድ ሃይማኖት ምርጫ ቀበሌ ውስጥ ይካሄድ። ቀበሌዎች መንግስት መዋቅር ነው፣ ሁላችን እናውቃለን። የሃይማኖት መዋቅር አይደለም። የሁሉም ሃይማኖቶች በጋራ ጉዳይ የሚሰሩበት እንጂ የአንድ ሃይማኖት ስራ የሚሰራበት ቦታ አይደል። የመንግስት መዋቅር ደግሞ የሃይማኖት መዋቅር አይደል። ይሄንን ቀላቅለህ መንግስትና ሃይማኖት ለየብቻ ናቸው ብሎ መናገር አይቻል። አይን በአይን እኮ ኢህአዴግ ይህን እያደረገ ይግነ መንገድን ደግሞ እንዲህ አይነት ስህተቶች በመንግስት ሲፈጠሩ መጥፎ አክራሪ አስተሳሰብ ላላቸው ሰዎች መንገድ ይከፍታል፣ ለፕሮፓጋንዳ እድል ይሰጣል። ይሄው ጣልቃ ገብቶ ይሄው እንዲህ እያደረገ ለአፍራሾችም እድል ይሰጣል። ስለዚህ መንግስት ትክክለኛ የራሱን ህገ መንግስታዊ የሆነ አግባብ የተከተለ አያያዝ በሃይማኖት ጉዳይ ላይ ያያዘ ብለን አስቀምጠናል። በሃይማኖት ሌላው ሀገራዊ ጥቅም በሚያስከብሩ ጉዳዮች ላይ የዜግነት የድንበርና የወደብ ጉዳዮች ተነስተው ውይይት ተደርጎባቸዋል። የኢህአዴግ መንግስት በአባይ ወንዝ ዙሪያ ከተፋሰስ አባል ሀገራት ጋር ተወያይቶ ስምምነቱ ላይ እንዲፈርሙ ያደረገውን እንቅስቃሴ የሚበረታታ ነው ብለዋል አቶ ጥላሆን። ቢሆንም ከግብፅ ጋር የሚያደርገው ውይይትና ድርድር የአንድ ፖለቲካዊ ድርጅት ብቻ ሳይሆን የሁሉንም ፓርቲዎችና የህዝብ ጉዳይ መሆን አለበት ሲሉ አጽንኦት ሰጥተው ይናገራሉ። እኛን ምን አገባችሁ መባል የለብንም። ኢትዮጵያዊነታችን ከኢህአዴግ የምንቀበለው ሰርቲፊኬት አይደለም። እንደ ኢህአዴግ እኛም ያገባናል። በሀገራዊ ጉዳይ ላይ አብረን መስራት ይጠበቅብናል ብሏል። በዚሁ ላይ አቶ ገብሩ አስራት እንዲያውም አባይ እንዲገደብ ከኢህአደግ በፊት ፕሮግራማችን ላይ ያሰፈር ነው እኛነን ብለዋል። እዚህ ምስ በልካ ግን እንታይ ውልና ኣለው መስለኩም በቃ አባይ ገዲምና ኣለና ሞ ብዛዕባ ኣባይ ከይትዛረቡ ከይትነቅፍዎ ከይተልዑል ይብሎ ኣለዉ እነሱ ግን አባይን ገድበናል፣ ስለ አባይ ጉዳይ አትናገሩ፣ አትውቀሱ ይሉናል። የራሳችን ገንዘብ የህዝብ ገንዘብ እየፈሰሰበት ስላለው ጉዳይ መቶ ሺህ ጊዜ እናነሳለን። እንዴት ነው የተወሰነው? ፓርላማው ጥቅምና ጉዳቱን አይቶ ነው የወሰነው? አልወሰንም፣ አላጸደቀውም እኛስ እንደ ዜጎች አስተያየታችንን ሰጠንበታል አልሰጠንም። ለምን አልናቸው፣ በምስጢር ነው የተሠራው አሉን። ለኢትዮጵያውያን ምስጢር መሆን የለበትም። እንኳን ለእኛ ለግብፃውያንም ሆነ ለፈረንጆቹ ምስጢር መሆን የለበትም። ጉዳያችን እንነጋግርበታለን። በጨረታ ነው ሥራው የተሰጠው አይደለም። ለምን ሳሊኒ ለተባለ ኩባንያ ነው የተሰጠው? ሳሊኒ ደግሞ በብክነት የታወቀ ኩባንያ ነው። ስለዚህ በዚሁ የኢትዮጵያ ሕዝብ ገንዘብ ላይ ሙስና እንዳይኖር መከታተል ጉዳያችን ነው። ከተሰብሳቢዎችም የተለያዩ አስተያየቶችና ጥያቄዎች ቀርበዋል። አንድ ከወረዳ ሳሐርት ሳምረ መምጣቱን የጠቀሰው ወጣት ወደ አዳራሹ በመስኮት ነው ወይም በበሩ የገባችሁ? ሲል ተሰብሳቢዎችን ጠይቋል። ስሜቱ አለኝ። ፍርሃት ፍርሃትም ይለኛል። ምክንያቱ መፍራት ስላለብኝ ነው። የምፈራው መኖር እፈልጋለሁ በሌላ ምክንያት አይደለም። አንድ ልጅ ስላለኝ እሱን ማሳደግ ስለምፈልግ ነው። ለዚህ ነው በመስኮት ነው ወይ በበር የገባችሁት ያልኳችሁ። እኔ በመስኮት ነው የገባሁት። ትላንት ስብሰባ መኖርን ሲታወጅ እኔ አልሰማሁም፣ ጓደኛዬ ነበር የነገረኝ። እናም እንሂድ ስለው ልታስጨርሰን ነው እንዴ አለኝ። እኔም ይህንኑ ነበር የፈራሁት። ሌላው ስለ ነጻነት ጉዳይ ነው የሚነገረው ድንቅም ነጻነት ቅድም ተነስታችሁ ስለ ሰማዕታት የህሊና ጸሎት ስታደርጉ አይቻችኋለሁ። እኔ ግን አባቴ ለምን እንደሞተ አልገባኝም። ወንድሜና እህቶቼ ለምን እንደሞቱ አይገባኝም። በፍጹም ጸልዬ ተነስቼ አላቅም። እኔ ይህ ቋንቋ አይገባኝም። ነጻነት ሳገኝ ያኔ ሲገባኝ ለጸሎት እነሳለሁ። ቴክስት አፍተር ትራንስሌሽን ኦፍ አክት ፎር። በስብሰባው ወቅት አንዳንድ የመድረክ አባላትና ደጋፊዎች መሆናቸውን የጠቀሱት ሰዎች ተጨማሪ አስተያየት ሰጥተው ስብሰባው በሰላም ተጠናቋል።